እስራኤል በሀገሯ የሚገኙ አፍሪካውያን ስደተኞች በስልሳ ቀናት እስራኤልን ለቀው እንዲወጡ የሚያሳስብ ደብዳቤ ባለፈው እሁድ ማደል መጀመሪያዋ ተገልጿል። ስደተኞቹ በሁለት ወራት ውስጥ ከእስራኤል ካልወጡ እስራት እንደሚጠብቃቸውም ሀገሪቱ አስጠንቅቃለች። ለዚህ የእስራኤል ቀነ ገደብ በስደተኞቹ ዘንድ ያለው ምላሽ ምንድን ነው? ስደተኞቹ እንዳጋጣሚ ትናንትና ወረቀቱን አይቻ አግኝቼዋለሁ ከኤርትራኖች ነው ያነበብኩት እና የሚለው ምንድን ነው? በምትሄዱበት ጊዜ ሆቴል እንደሚያርፉ እዛ ሰዎች እንደሚያስተናግዷቸው ምን የሚል ነው። ግን አንዳንድ መረጃዎች እንደምሰማው ሩዋንዳ የሄዱት ሰዎች ራሳቸው ኤርትራያኖቹም ሆኑ ሱዳኖቹ ከፍተኛ ችግር እንዳጋጠማቸው ነው። ስለዚህ አሁን ኤርትራያኖቹ ያላቸው አመለካከት ምንድን ነው? መታሰር እንጂ ወደዛ መሄድ የሚፈልጉም አይደለም፣ እውነቱን ለመናገር ምክንያቱም ከዛ የሚመጣው ከዛ ከሩዋንዳ በኋላ ወደ ሌላ አፍሪካ ሀገር ደግሞ ጫካ ምልህ እሱን አቆራርጠው ነው የሚሄዱት እና ለህይወታቸው በጣም አስጊ ነው። ስለዚህ ያላቸው ኤርትራኖች አሁን የፈለገው ይሁን እንጂ አንሄድም የሚል ነው። ትናንት የሚያነጋግሯቸው ዛሬም ጠዋት ላይ አግኝቼ የጠየቋቸው ኤርትራኖች። ደብዳቤው ላይ ግን በግልጽ ሩዋንዳ ወይም ኡጋንዳ ይላል፣ ሀገር ይጠቅሳል። አው ሩዋንዳ ነው የሚለው። ሩዋንዳ ከሄዱ በኋላ የዚህ የመንግስት ተወካይ እንዳለ አስተናጋጆች ከዛ ከሆቴል ነው ከሆቴል ከወሰዷቸው በኋላ የሆኑ ቦታዎች እንደሚወስዷቸው ነው። እና ያ ግን አስተማማኝ አይደለም። ለአገሩ ተጠቅሷል ሩዋንዳ ነው። የሩዋንዳ መንግስት ግን የለውበትም ይላል። ግን ብዙ መረጃዎች አሉ። የዜና ማሰራጫዎች በሙሉ የእስራኤሎች ቴሌቪዥን፣ ሬዲዮ፣ ጋዜጦች በሙሉ ሩዋንዳ እንደሆኑ ይናገራሉ። ያው ሩዋንዳ በሚሄዱበት ጊዜ ግን ለመንግስት እያንዳንዱ ስደተኛ አምስት ሺህ ዶላር ይከፈለዋል። ለመንግስት ማለት ነው ለእነሱ ግን ሶስት ሺህ አምስት መቶ ዶላር ነው በእጃቸው የሚሰጣቸው። አሁን የሚሉት ግን ስደተኞቹ ምንድን ነው ገንዘቡንም አንፈልግም እኛ የመብት ጥያቄ፣ የፖለቲካ ጥያቄ ነው ያለንእና ይህንን ስታትሳችንን የሚጠበቅልን ባይናቸው ከዚሁ ጋር የተያያዘ ጥያቄ ነው ማነስ አለ እስራኤል ስደተኞቹ ስራ ፈላጊዎች እንጂ ተገን ጠያቂዎች አይደሉም ስትል ትከራከራለች ሀገሪቱ ወደ አርባ ሺህ የሚጠጋውን ስደተኛ የማስተናገድ አቅም የላትም ሲሉ ነው የሀገሪቱ ባለስልጣናት ሲገልጹ የሚደመጡት። በእርግጥ በእስራኤል ያሉት የኢኮኖሚ ስደተኞች የሚባሉት ናቸውን? ሀገሪቷስ እነዚህን ስደተኞች ለማስጠለል ያጣችው አቅም ነው ወይስ ፖለቲካዊ ፍላጎት? እኔ በመጀመሪያ ደረጃ ፖለቲካ ከኢኮኖሚ፣ ኢኮኖሚ ከፖለቲካ ተገንጥሎ የሚታይ ጉዳይም አይደለም። የፖለቲካ ችግር ስላለባቸው የኢኮኖሚም ችግር አለ። የተያያዘ ነው። የአንድ ሳንቲም ሁለት ገጽታ ነው። ለምሳሌ የኤርትራኖች ጥያቄ ግልጽ የሆነ ጥያቄ ነው ያላቸው። የዳርፉርም ግልጽ የሆነ ጥያቄ ነው። የእድሜ ልክ ውትድርና ስላለ ያንን ውትድርና አንሄድም በሚል ነው። ይሄ ፖለቲካ ነው። ፖለቲካ ኢኮኖሚም አለበት። ስለዚህ ሆን ተብሎ የሚመጣ ክርክር ነው እንጂ የኤርትራን ስደተኞችም ሆነ የሱዳን ስደተኞች የፖለቲካም የኢኮኖሚም ስደት ሁለቱ ነው ብዬ ነው በግል እኔማ። እውነትም እውነት አቅም ስለሌላት ነው ወይ እስራኤል የሚለው አቅም አላት። ምክንያቱም አርዬ ደሪ ራሱ የሀገር አስተዳደር ሚኒስትሩ እነዚህን ኤርትራኖችና ሱዳኖችን ካባረርኩ በኋላ ፍልስጤሞችን አስገባለሁ የሚል ነገር አለ። ስለዚህ አቅም ስለሌላት ሳይሆን የፖለቲካ ጉዳይ ነው። በእስራኤል የመብት ተሟጋቾች ዘንድ ስደተኞቹን የማስወጣት እቅድ ተቃውሞ እንዳጋጠመው ዘገባዎች ጠቁመዋል። አንዳንድ ቡድኖች እንደውም ስደተኞቹን በቤታቸው ለማስጠጋት ሁሉ ፈቃደኝነታቸውን በይፋ አሳውቀዋል። እንዲህ አይነቱ ግፊት የእስራኤል መንግስት የያዘውን አቋም የማስለወጥ አቅም ይኖረዋል? ይሄ በግለሰብ ደረጃ ስደተኞችን የመደበቅ ሁኔታ ይፈጠራል አይፈጠርም አልልም። ምክንያቱም አሁን ተቃውሞ በከፍተኛ ደረጃ ነው ያለው። ፓይለቶች ይቃወማሉ፣ ምልክ ፕሮፌሰሮች ይቃወማሉ፣ ደራሲዎች ይቃወማሉ፣ አርቲስቶች ይቃወማሉ። በጣም ብዙ ነው። እንዳውም የዩናይትድ ስቴትስም ይሁዲዎችም ሳይቀሩ ሁሉ እየተቃወሙ ነው ያሉት። ራሱ በይሁዲ ውስጥ መከፋፈል ተጀምሯል። በእስራኤል ማህበረሰብ ለመጀመሪያ ጊዜ በዚህ በስደተኛ ምክንያት መከፋፈል ተጀምሯል። ስለዚህ በሁለተኛው የዓለም ጦርነት እስራኤልም ታሪክ ስላለ የሆሎኮስት ታሪክ ስላለ ዞቹ፣ እንግሊዞቹ፣ ስዊድኖቹ፣ ሌሎችም ይደብቁ ስለነበር ይሄንን ይደረጋል አይደረግም ማለት አይደለም። ይሁዲዎቹ ይደብቃሉ፣ ምንም ጥርጥር የሌለው ነው። ይሄንን ያደርጋሉ፣ በይፋም ያደርጉታል። ይህን ጉዳይ ግን ይሄ ነገር ህጉን ሊያስቀይር ይችላል አይመስለኝም፣ ይከብዳል። ለማንኛውም ግን ሊያጓተተው ግን ይችላል ሰዎችን በግድ የመውሰድ ሁኔታ የሚመጣ አይመስለኝም። በሌላ በኩል ምንድን ነው ለስደተኞቹ አንድ ተስፋ የሚሰጠው እድሉ? እስር ቤቶች ራሳቸው ከአንድ ሺህ ሰው በላይ ማሰር አንችልም እና እኛ አንችልም የሚል ነገር አለ። አለመግባባት አለ ባለስልጣኖች መካከል። ስለዚህ ይሄ ሁኔታ ይፈጠራል። ሊጓተት ይችላል። የተወሰኑ ሰዎች ሊሄዱ ይችላሉ። ሁሉንም ግን በአንድ ጊዜ ለመውሰድ በጣም ያስቸግራል። ፕላናቸው በወር ስድስት መቶ ሰውን ለመላክ ነው። እሺ፣ ዜና ነው። መኮንን ለሰጠህን ማብራሪያ በጣም አመሰግናለሁ።